ባለፈው ሰኞ በጀልባ ተሳፍረው ከየመን ወደ ጅቡቲ በመጓዝ ላይ ሳሉ ባጋጠማቸው ችግር የተነሳ ለሕልፈት የተዳረጉ ከአደጋው በሕይወት የተረፉ እንዲሁም ቤት እንደደረሱ ያልታወቁ ፍልሰተኞችን በሚመለከት ባለፈው አርብ መዘገባችን ይታወሳል። ከተከሰተው አደጋ በሕይወት ተርፈው ጅቡቲ ውስጥ ሀዩ በምትባል ቦታ ከተጠለሉት መካከል የአፋን ኦሮሞ ባልደረባችን ጃለኔ ገመዳ አንዱን አነጋግራለች። ስሙን እንዳትገልጥ ጠይቆ የሆነንም እንደሚከተለው ነግሯታል። ስንሳፈር መንግስት ነው ያሳፈረን፣ የየመን መንግስት ማለት ነው እዛ ሀራ የምትባል ከተማ አለ። እዛ ላይ ሰው እያዛል። ከዛ ተመልሰው ወደዚህ ይጫናል። ወደ ጄቡቲ ማለት ነው። ስንት ትሆን አላችሁ? እዛ ከየመን የተጫናችሁት? ከየመን የተጫን አንድ እስር ቤት ውስጥ የነበር ሁለት መቶ አምሳ ሰው ነበረ። ወደ አምሳ የምጠጉት ደግሞ መቶ የተጨምሩት አለ በአንድ ጀልባ ነበር። ሌሊት ነው፣ መቅሪብ አካባቢ ነው ከዛ የተነሳን አደጋው ደግሞ ያጋጠመን ዘጠኝ ሰዓት አካባቢ ነው፣ ጠዋት እስከ አስራ ሁለት ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውዴታ የሚጫን የለም። እነሱ ደግሞ የያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ ሶስት ሶስት መቶ እየጫኑ ከዛ ይመልሳሉ እስር ቤት። ከእስር ቤት ነው ወጣ ምን ያህል ነው የታሰርከው? አምስት ቀን አንድ ወርም እየቆያለ ያው በብዛት ተጠራቅሞ ስለምጫ ነው ሰስ ስለምጠራቀም እንቀመጣለን። ከዛ በአንድ ነው ምጫ ነው እና እንደዛ። ወደ ጅቡቲ ስትቃረቡ ነው አደጋ የተፈጠረው? እስቲ ግለጽልኝ። ወደ ጅቡቲ ስንቀረብ ማብራት ይታያል እንጂ ባህሩ በጣም ሩቅ ነው። ከባህሩ ለመውጣት ራሱ በጣም ከባድ ነው። በጣም ሩቅ ነው። ችግሩ የተፈጠረው ሌሊት ነው ቀን ነው? ሌሊት፣ ሌሊት ዘጠኝ ሰዓት ላይ ሰበቡ ደርሳችኋል፣ ከዚህ በላይ መርከብ መህል አይችልም ተብሎ ነው የመነው። በመጀመሪያ ለራሱ ወርዶ አሳየን። ስወርድ እሱ ውሃው እነሱ መዋኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እንዲያሉት ከውጭ ማብራት እያበሩ ለርስ ስለሆነ አይታይም፣ ወዴት እንደሚሄድ ሰው ባህር ውስጥ ስለሆነ። ከዛ ውጭ ላይ ወጡት መብራት እያበሩ ነው። ያንን መብራት እየሄደ ነው ሰው እየዋኘ የሚሄደው ሳይዋኙ ዛ የቀሩ አሉ ብለታምናለ። አዎ፣ ብዙ ሰው አለ፣ ብዙ ሰው አለ። ቢያንስ የወጣው አሁን መቶ አስር ከሆነ እንጂ ከዚህ በላይ አልወጣም፣ ሰው ሌሎች የሉም። ብዙ ሰው ነው የቀረ። ያው ጅናዛም ሬሳም ይወጣል እነዛ አይተናል። ግን ብዙ ደግሞ ያሳያለ ባህር ውስጥ የቀረ ማለት ነው። ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍተሯቸው ነው ይላሉ። ይሄ አደለም። የገፈተረን ሰው የለም። ከዛ የጫንን በመንግስት ስለሆነ መንግስት ስለሆነ የያዘን ይህ መንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች። ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መቱ፣ ቢያንስ አንድ አምሳ ሰው የሚሆነው ያተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም ከባህር የወጣ ውሃው ጨው ስለሆነ ሕክምና ያስፈልጋል። ሁለት ሶስት ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፍጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚያ አደጋ ላይ መውደቃችን በጣም ረብሾናል። እዛ ከደረሳችሁ ምግብ ምናምን አገኛችሁ? ምግብ እየለመን ነው የሰው በር እየደበደብን፣ አምስት ቀናችን ነው አምስተጠን ማን አለ? ዝህ የለም፣ ምንም የለም። ብርም ጃችን ላይ የለም። እስካሁን ራሱ ህይወታችን ትንሽ እንኳን እንድቆይ እያደረን ያለን ለምንን ነው። ምንም የረዳን የለም። አሁን ያላችሁበት ቦታ ማን ነው ያመጣችሁ? ሶስት ሰዓት ደን በእግራችን ነው ወደዚህ የተመለስ። ሜዳ ላይ ዝም ብለን፣ ከተማ ውስጥ ነን። ምንም ሚባል ሀዩ ሀዩ ምባል። ህዝቡ አሁን አንድ ላይ አይደለንም። ሰውየውም በየመንገዱ ተለያይቷል። ወደ ሀገርም ደግሞ የተመለሰ የኛ ጓደኞች አሉ። መንግስት ይሄን ነገር ድጋፍ እንድታረጉልን፣ ድምፅ እንድትሆኑልን ነው የምንፈልገው። ብዙ ስቃይ እኛ ላይ እየደረሰ ነው።